ከማህበረሰብ okay፣ ለማህበረሰብ አቶ አዳሙ ተፈራና አቶ ሲሳይ ጸጋው የኢትዮጵያውያን አውስትራሊያውያን የሰላምና የትብብር አድቮኬሲ ግሩፕ አስተባባሪዎች ሰሞኑን ለኢትዮጵያ በጋራ ከመቆም ልዩነት አያግደንም በሚል አንድ መግለጫ አውጥታችኋል። ከምን አኳያ የተነሳ ነው ይህንን መግለጫ ለማውጣት? በዚህ ርዕስ ይወደዳቸው። በመጀመሪያ እድሉን ስለሰጠህን በጣም እናመሰግናለን። ከሳሁን እዚህ አካባቢ ያሉትን ፖለቲካዊም ሆነ ማህበራዊ ጉዳዮችን ለማህበረሰቡ ለማቅረብ የምታደርገውን ጥረት በጣም አደንቃለሁ። እንደሚታወቀው ሀገራችን በአሁኑ ሰዓት ያለችበት ሁኔታ በጣም አሳዛኝ እና በጣም አስኪ ሁኔታ ላይ ነው ያለችው። በየዕለቱ የምንሰማቸው ዜናዎች በጣም ልብ የሚሰብሩ ናቸው። በሁሉም አካባቢ የሚፈጠሩ ክስተቶች በጣም ያሳዝናሉ፣ በጣም ልብ ይሰብራሉ፣ እንቅልፍ የሚነሱ ናቸው። አሁን አሁን ደግሞ በቅርብ ውጭ ሀያላን ሀገሮች እየተፈጠረ ያለው በጣም አስጊ የሆነ ጣልቃ ገብነት ፈታኝ ነው። ሀገር ወደ አልተፈለገ አቅጣጫ ሊወስድ የሚችል ነው። የተለያዩ ሀገሮች ላይ ያየነው ተሞክሮ ስላለ ያ ደግሞ ሀገርን በሀገር ደረጃ መቀጠል የማያስችል ስለሚሆን ማንንም የማንኛውንም ማህበረሰብ አካል የሚጠቅም ስላልሆነ በአብዛኛው እንደዚህ አይነት ሁኔታዎች ሀገራችን ውስጥ ሲፈጠሩ ከዚህ በፊት እንደነበረው እንደተደረገው ይችን ሀገር ማስቀጠል እንደተቻለው እኛው ራሳችን ኢትዮጵያውያን ማንኛቸውም አይነት ልዩነቶች ቢኖሩንም እኛ የምናመጣው ለውጥ ነው፣ ኦርጋኒክ ለውጥ። እኛ የምናመጣው መፍትሄ ነው፣ ዘለቄታ ያለው መፍትሄ ከሚል ተነሳ፣ እኛው ራሳችን ተነጋግረን ራሳችን መፍትሄ ብናመጣ ይሻላል የሚል ግንዛቤ ለማስጨበጥ እየተደረገ ነው። አቶ አዳሙ፣ ስለዚህ መግለጫ ዋነኛ ገፊ የሆኑ ምክንያቶች ምንድን ናቸው? አመሰግናለሁ። አቶ ካሳሁን ወንድሜ ሲሳይ እንዳለው በጣም እናመሰግናለን ስለተለመደው ትብብርህ። ገፊ ምክንያቶቹ ሁልጊዜም እኛ ከጥንትም ጀምሮ የሚያምርብንና ነገሮች የሚሳኩልን አብረን ስንቆም ነው። ይሄ ይታወቃል። ኢትዮጵያ ብዙ ተግዳሮቶችን በታሪክ ውስጥ ያለፈችው ህዝቧ፣ ህብረተሰቧ እከሌ ከከሌ ሳይል አንድ ላይ ቆሞ የገጠማትን ችግርና የጠላት ወረራም አብሮ በጋራ ተቋቁሞ ነው። እስከዚህ የቀጠል ነው እና ያ ባህል መቀጠል እንዳለበት እናምናለን። በተለይ በአሁኑ ሰዓት ደግሞ የገጠማት የተለያየ ሁለገብ ችግር የሁላችንም ርብርቦሽ እንደሚጠይቅ ስለምናምን ነው ይህንን መግለጫ የቤታችን ጉዳይ እንዲቆይና የሀገራችን ዘላቂነት የሀገራችን በሰላም መቀጠል አስፈላጊነቱ ማጠያየቅ በመሆኑ በዚህ ጉዳይ ላይ ማንኛውም ኢትዮጵያዊ መረባረብ እንዳለበት ስለምናምን ይህን መግለጫ ያወጣነው። እንደምናውቀው ኢትዮጵያ በዘመናት ውስጥ በአብሮነት የተሻገረች ሀገር ነች እና አሁንም መቀጠል የምትችለው በአብሮነት ብቻ ነው። ያንን በጽኑ እናምናለን። የአብዛኛውም የኢትዮጵያ ሕዝብ አመለካከት ይሄ ስለሆነ ይህንኑ የተለመደ ባህላችንንና የታሪካዊ ቅርሳችንን አመለካከታችንን የበለጠ ለማጠናከር ብለን ነው የመግለጫ ያወጣነው። ኢትዮጵያ ከገጠሟት ከእነዚህ ውስብስብ ነገሮች ሁሉ አልፋ ወደ ሌላ ምዕራፍ እንደምትሸጋገር እርግጠኞች ስለሆነ ነው። ይህንን ነገር ያወጣ ነው እና ሌሎችም ኢትዮጵያውያኖች ይህንኑ መልእክት እንዲሰሙ የገጠመንን የተለያየ ችግር ወደ ጎን በመተው ሀገራችን ብንቆም ለማሳሰብ የወጣ መግለጫ ነው። ሲሳይ በመግለጫችሁ ውስጥ አሁን ኢትዮጵያ ያለችበትን ሁኔታ አስመልክቶ ባወጣችሁት ውስጥ ለኢትዮጵያ ያለውና ሲባል በአሁኑ ወቅት ከመንግስትና ከተለያዩ የአንድነት ኃይሎች ጋር ከመቆምና ከመተባበር ውጭ ሌላ አማራጭ ያለን ብለን አናምንም፣ ለጊዜያዊ የፖለቲካ ፍላጎትና የስልጣን ጥም ኢትዮጵያን አደጋ ላይ ለመጣል ይቅር የማይባል የሀገር ክደት ነው የሚል ጠንካራ ያሉ ቃላቶችን ተጠቅማችኋል። ይህ አሁን ኢትዮጵያ ያለችበት ሁኔታ ምን ያህል አሳሳቢ ቢሆን ነው እንደዚህ አይነቱን ሁሉም ሰው ገርን ጉዳይ ቅድሚያ ሰጥቶ እንዲቆም ጥሪ ለማቅረብ የተነሳሳችሁት? በእናንተ እይታ ምን ያህል አሳሳቢ ፈታኝ ሁኔታ ላይ ትገኛለች ኢትዮጵያ? እኔ ነፍስ ካወቅኩበት ጊዜ ጀምሮ ኢትዮጵያ በከፍተኛ ፈተናዎች፣ በተለይ ይህን ፖለቲካ የሚባለውን ነገር ወይም የሀገሪቱን ሁኔታ መከታተል ከጀመርኩበት ጊዜ ጀምሮ ብዙ ብዙ ፈተናዎች ይገጥሟት የነበሩ ሀገር ነች። እስካሁንም ድረስ ለእንደዚህ አይነት ነገር እንግዳ ያልሆነች ሀገር ነች። አሁን እንዳለው አይነት ጊዜ ግን የማስታውሰው ጊዜ የለኝም። ምን አሁን ነው በጣም ከባድ የሆነ ሁኔታ ውስጥ ሀገሪቷ የምትገኘው፣ በተለያዩ ምክንያቶች፣ ሀገር ውስጥን በሚፈጠሩ በተለይ ደግሞ አሁን ከፍተኛ የሆነ የውጭ ሀገር ተጽዕኖ እና ሁላችንም ቢሆን በተለያየ ጊዜ የተለያዩ ጥያቄዎች ይነሳሉ። እንደ ሀገሪቱ የፖለቲካ ሁኔታ አሁንም ቢሆን ባለው ስርዓት ላይ የተለያዩ ጥያቄዎች አሉን፣ የተለያዩ ቅሬታዎች አሉን። ግን ይህንን ሁሉ ጥያቄና ፈተና ልታስተናግድ የምትችል ሀገር መጀመሪያ መኖር አለባት። ሜዳው መኖር አለበት። ሁላችንም ልንጫወትበት የምችል ያ ተለለ ያ ተተበታተነ በኋላ ፖለቲካ የምንለውን ነገር የምናወራበት አብሮ የመኖርን የተለያዩ ባህላችን ሁሉንም ጥያቄዎች የምናስተናግድበት ምንም መድረክ የለም ማለት ነው እና አሁን ያ ዋናው ኮር የሆነው ነገር ፈተና ላይ ስለወደቀ ነው እንዲህ አይነት ጥያቄ የምናነሳው፣ እንጂ ያለውም ስርዓት ይሁን የነበረም ስርዓት ይሁን ብሔራዊ የሆኑ ጥያቄዎች፣ ሀገራዊ ፖለቲካዊ የሆኑ ጥያቄዎች የሉም ማለት አይደለም። ማንኛውም ስርዓት ቢመጣ ሙሉ በሙሉ የሚደገፍ እና ሙሉ በሙሉ ትክክለኛ ነገር እያደረገ ነው የሚባል ስርዓት ይኖራል ብዬ አላምንም። በተለይ ለረጅም ጊዜ ግን መጀመሪያ ሀገር መቅደም አለበት። ሀገር ከፍተኛ የሆነ ፈተና ላይ ወድቃለች። ብዙ ጥያቄዎች አሉ፣ ይገባኛል ብዙ ብዙ ፈተናዎች አሉ፣ ሁላችንም እንቅልፍ የሚያሳጡን ነገሮች አሉ። ግን መጀመሪያ ሀገሪቷ የምትቀጥልበት ስርዓትም ለውጦ ሌላ የተሻለ ስርዓት ለማምጣት ኢትዮጵያ የምትባል ሀገር መኖር አለባት። ያ ፈተና ላይ ስለወደቀ ነው እንደዚህ አይነት ነገር ያስፈለገው ብዙ ኢትዮጵያውያን በተለያየ ቦታ እንቅልፍ የሚያጡበት ሁኔታ ላይ ስላለን ነው። አቶ አዳሞ በዚሁ በመግለጫ ላይ ኢትዮጵያ ከማንም ቡድን ግለሰብና ብሔረሰብ በላይ ነች የሚል ቃላቶችን አስፈራችኋል። በእርግጥ አሁን ኢትዮጵያም አንዱ ለልዩነቶቿ መስፋት ምክንያቱ በዚሁ ዘር ተኮር የሆነ የፌዴራል ስርዓት መኖር ነው የሚሉ እና ያንን በብርቱ የሚተቹ ወገኖች አሉ። ያ እስካልተቀረፈ ድረስ አንድነቷን በምን መልክ ነው መልሶ ማምጣት የሚቻለው የሚል አታያል በእርሱ ዘንድ እጅግ ጥሩ ጥያቄ ነው። ወደዛ ከማለፌ በፊት ወንድሜ ሲሳይ ባለው ላይ አንዳንድ ነገር ባነሳ ወደዛው ይወስደኛል ብዬ አስባለሁ። እና የኢትዮጵያ ወቅታዊ ሁኔታ ከወትሮ የሚለይበት ብዙ ምክንያቶች አሉ። እንደምናውቀው ከግድቡ ጋር በተያያዘ የተለያዩ ሀገሮች ጦር እየሰበቁ ነው። ሕግ የማስከበር ጦርነት ማለት ይቻላል እየተካሄደ ነው። እና በሀገሪቱ ውስጥ ሌላ የተለያዩ ኃያላን መንግስታት አሜሪካንም ጨምሮ በሰብአዊነት ስም የተለየ ጫና እየተደረገ ነው በሀገሪቱ ላይ። አልፎም ተርፎም ደግሞ እንደምናስታውሰው የኮሮና ቫይረሱ እንደ ገብ ተጽዕኖ አሳድሮ በኢኮኖሚው ላይ ችግር እየፈጠረ ነው እና እነዚህና የመሳሰሉ ሁኔታዎችን ግምቶች ስናስገባ ኢትዮጵያ ወትሮ ከገጠሟት ተግዳሮቶች ለየት ባለ ሁኔታ ውስጥ ነች። የጎሳ ፖለቲካን በተመለከተ ቁልፉ ኢትዮጵያ መመሰቃቀል ትልቁ ችግር ሆኗል ብለን የምናምነው እሱ ነው ዋናው ነገር፣ እና የኢትዮጵያንም አንድነት ለማስጠበቅ ህብረተሰቡም አገሬ ብሎ ሳይሳቀቅ የከሌ ክልል የከሌ ጎሳ ሳይል ለሀገሪቱ ለመሰለፍ እንቅፋት እንደሆነበት እንገምታለን። ሲጀመር ኢትዮጵያ ወደ ስርዓት ማስከበር ሁኔታ ውስጥ የገባችበት ከዚሁ ከጎሳ ፖለቲካ ጋር በተያያዘ ምክንያት ነው። የጎሳ ፖለቲካ ያስከተለው ጦስ ነውና ይሄ ስርዓት ሊበጅለት የሚገባ ነው። ኢትዮጵያ ውስጥ ለምሳሌ ጠቅላይ ሚኒስትሩ እራሳቸው በተለያየ መግለጫ ላይ አገሪቱን በውትድርና ለማገልገል ወይ የፖሊስ አይን ለመሆን ብዙ ሰዎች ፈቃደኝነት አያሳዩም ብለው ያነሱት ነገር አለ። ከዚሁ ጋር በተያያዘ ሰዎች ከፍተኛ መተማመን ሊኖራቸው ይገባል። አገሬ ተብሎ ለማን ነው የሚሰውቱ ይ ሰዎች በጎሳ መነጽር ነው የሚታየው ወይንስ ለኢትዮጵያ ነው የሚደረገው? ይህንን ሰዎች አእምሯቸው በትክክል ለኢትዮጵያ መሰለፋቸውን የሚረዱበት ሁኔታ መፈጠር አለበት። በጎሳ ስለተከፋፈለ የከሌ የኔን ስለሚባል እንደዛ አይነቱን በራስ መተማመን እና ለአገሬ፣ ለኢትዮጵያ፣ ለአንድነት ብሎ የመቆም ስነ ልቦና ግን አልተፈጠረም። መንግስት በዚህ በኩል ትልቅ ስራ መስራት አለበት። እንደተባለውም መለወጥ የሚገባቸው መሰረታዊ ነገሮችን ማከናወን መቻል አለበት ህብረተሰቡን አንድ ላይ ለመሰብሰብ። ይሄ ካልሆነ ግን ጎሳ ፖለቲካውን የሚቀጥል ከሆነ የውጭ ጠላቶቻችንም ይህንኑ አጋጣሚ በመጠቀም እየከፋፈሉን ጦርነቱ እስከ መጨረሻው ድረስ እንዳያባራ ችግር ሊፈጥር ይችላል። እና ትክክል ነው የጎሳ ፖለቲካ በኢትዮጵያ የጋራ መተባበር አንድነት ላይ ከፍተኛ ተጽዕኖ አሳድሯል። ሰዎች የሚያነሷቸው የፖለቲካ አንዳንድ አስተያየቶች አሉ። የጎሳ ፖለቲካ ብቻ ነው በቋንቋ መናገርን ራስን በራስ መምራትን ያረጋገጣል ብሎ ያለው ማን ነው? አህዳዊ የሆኑ መንግስታት ለዴሞክራሲ መሀን ናቸው ያለው ማን ነው? እና ብዙ ሀገሮች የዴሞክራሲ አስፈላጊ መዋቅሮች መዘርጋት፣ ህግና ስርዓት መከበር ነው ዋናው እንጂ የጎሳ ፖለቲካ ብቻ ነው አስተማማኝ ለሰዎች ለሀገሮች ወይ ለብሔረሰቦች መብት መረጋገጥ የሚባል ነገር የለም። ምን አላየንም? ጥቂት ሀገሮች ውስጥ ብቻ ናቸው እንደዚህ አይነት የፖለቲካ አካሄዶች ያሉት እና ከዚህ አንጻር ይሄ መንግስት በእርግጥ በተለያዩ ሁኔታዎች ውስጥ ነው ያለው፣ ግን የጎሳው ፖለቲካ ጉዳይ መልክ ሊይዝና የኢትዮጵያን አንድነት በሚጠብቅ መንገዱ ሊመራ ይገባል። የሚል አስተያየት ነው። የህብረት ጉዳይ ሲነሳ በእርግጥ ጥሪው እና ግብራዊ ጅማሮ ወይም ክንዋኔው መሆን የሚያለበት ካላችሁበት ቦታ ነው። ሁለታችሁ የምትገኙት በቪክቶሪያ አውስትራሊያ ውስጥ ነው። እዚህ በአውስትራሊያ የሚገኘውት ኢትዮጵያና ትውልደ ኢትዮጵያውያን ዘንድስ ያሉ ልዩነቶች ምን ይመስላሉ? ህብረቱስ እንዴት ሊጀምር ይገባል ወይ፣ ምን ሁኔታ ላይ ነው የሚገኘው? የልዩነትና የአንድነት ጉዳይ ሀገር አውስትራሊያ እንደሚታወቀው ሁሉ ኢትዮጵያውያን ሶስት አስርት ዓመታት ወይም ከዛ በላይ በተሰበቀው የዘር ፖለቲካ ምክንያት በተለያየ ጎራ እንድንቆም ተገደናል። ያንን የፖለቲካ መንገድ ተከትለን ለብዙ ዓመታት ጻት እየተቀሳሰርን እነሱና እኛ እየተባባል ብዙ ብዙ ተገብቷል። ያ ለክፍፍላችን መሰረታዊ ምክንያት ሆኗል። አሁን ይሄ መግለጫ ዋናው ዓላማው ኢትዮጵያን ወደፊት ሊያራምድ የሚችል በጋራ ስንቆም ነው። መጀመሪያ ኢትዮጵያን እናስቀድምና ከዛ በኋላ በፖለቲካ ልዩነቶቻችን ላይ እንወያይ የሚል መልእክት ነው። አዌርነስ የመፍጠርም ጥሪም ተማጽኖም ነው እና እንግዲህ ተስፋ የምናደርገው ህዝቡ ይህንን በመረዳት ወደ ጋራ መድረክ የምንመጣበት በአንድ ሀሳብ መስማማት አለብን ማለት አይደለም። ያሉትን ልዩነቶች ይዘን ግን መጀመሪያ ቅድም እንዳልኩት አንድ ሀገር እናድንና ከዛ በኋላ ልዩነቶቻችንን እያነሳን የምንወያይበትን መድረክ መፍጠር ይቻላል። አሁን የውጭም ኃይል እየገባበት ነው። ቅድም ወንድሜ ያቱ አዳሙ እንደጠቀሰው የነ ግብፅ እና የሌሎችም ሀገሮች በአካባቢው የማንዣበብ ጦር የመሰበቅ ሁኔታ ለኢትዮጵያውያን ትልቅ ደወል ነው። ይህንን መረዳት መቻል አለብን። እየተፈጠሩ ያሉ ሁኔታዎች በሙሉ ሁላችንንም ያሳዝኑናል። የማንኛውም አይነት ሰው ጥቃት የትም አካባቢ የትም ቀጠና ይሁን ሐዘናችን ነው። በማንም የሚፈጸም ሰው እየተጎዳ እስከሆነ ድረስ እየተሰቃየ እስከሆነ ድረስ ጾታዊ ጥቃት እየደረሰ እስካለ ድረስ በዚህ የማያዝን ማንም ኢትዮጵያዊ ይኖራል ብዬ አልገምትም። አሁን ያለንበት ሁኔታ የእብደት ሁኔታ ነው። ሁላችንም ኃይለኛ ትኩሳት ላይ ነው ያለነው። ይህንን ትኩሳት በረድ እናድርግና ቆም ብለን እናስብ። በዚህ መንገድ ብቻ ነው ሰከን ያለ ፖለቲካዊ ሁኔታዎችን ማራመድ የምንችለው የሚል መልእክት ነው። ተስፋ የምናደርገው በተለያየ ጎራ የቆመ ኢትዮጵያዊ ይህንን ተማጽኖ አይቶ በተወሰነ ደረጃም ቢሆን ለመነጋገር፣ ለመቀራረብ ዓይን ለዓይን ለመተያየት መንደርደሪያ ይሆናል ብለን ተስፋ እናደርጋለን። አቶ አዳሙስ ሀገር አውስትራሊያ ውስጥ ያሉ ኢትዮጵያና ትውልድ ኢትዮጵያውያን ዘንድ ያሉት የልዩነትና አንድነት ደረጃዎች ምን ላይ ይገኛሉ? ለዛ ስልባት በምን መልክ ነው ሊሰጥ የሚገባ ይላሉ? እስካሁንስ ምን የተከናወኑ ነገሮች አሉ? እጅግ ጥሩ ጥያቄ ነው። እንግዲህ እንደምናውቀው በተለይ ከኛ አካባቢ ብንነሳ አብዛኛው ከስልሳ በመቶ በላይ ኢትዮጵያዊ የሚኖረው ቪክቶሪያ ውስጥ ነው፣ እና አብዛኛው ሰው ራሱን አግልሎ ነው ያለው ማለት ይቻላል። በዚህ በሚደረገው ነገር ላይ ግራ የመጋባት ሁኔታ ይታያል። ምክንያቱም የሀገሪቱ የፖለቲካ ሁኔታ በጣም ፈጣን በሆነ መንገድ ነው የሚቀያየረው እና በተለይ ሰዎች ህይወት መጥፋት፣ ወንድም ሲሳይ እንዳለው ከኖሩበት አካባቢ መፈናቀል እና የሚካሄዱት እጅግ አሰቃቂ ኢሰባ የሆኑ ግድያዎች ሁሉ ይሄ ብዙ ሰዎችን በጣም ያደናገጠና ፖለቲካ ወዴት እየሄደ ነው? ለውጥ የሚባለውስ ምንድን ነው? ግቡ ወደ ምን ጥያቄ ውስጥ የከፈተ ነው እና ይሁን እንጂ በሌላ በኩል ደግሞ የግድ መተባበርና ይቺ ሀገር ይህንን ችግር እንድታልፍ መረጋጋት ያስፈልጋል ብሎ የሚያምኑት ደግሞ የሚችሉትን ያህል እያደረጉ ነው። ጥቂቶችን ቢሆኑ እኛ ይሄ አድቮካሲ ግሩፕን ስራ ከጀመረ ከተለያዩ ኢትዮጵያውያኖች ስብስብ ጋር በመሆን የተቻለንን ለማድረግ ተሞክረዋል። ለምሳሌ ኮሮና ቫይረስ ሀገራችን ውስጥም ሲከሰት ነው፣ ባለም ዙሪያ የሆነ ነገር ነው። ኢትዮጵያ ውስጥ ሲከሰት ገንዘብ በማሰባሰብ በኩል ብዙ ኢትዮጵያውያኖች ቀድሚያ በመስጠት ተባብረዋል። በዛ በኩል እርዳታ ተደርጓል። መከላከያውን ለመርዳት እንደዚሁ የሚቻለው ሆኗል። ሌላው ለህዳሴ ግድብ በስጦታ የሚሆን በኢንቨስትመንት ሼር በመግዛት በኩል ብዙ ኢትዮጵያውያን ተሳትፈዋል እና ይሄ እጅግ ይበል የሚያሰኝ የሚያበረታታ ነው። ቅድም እንዳልኩት ግን ግልጽ የሆነ ፍኖተ ካርታ በፖለቲካው ላይ አለመታየቱ ህብረተሰቡ ወዴት አቅጣጫ መሄድ እንዳለበት ምኑን መደገፍ እንዳለበት እንኳን ሌላ የመንግስት አካሄድ አንኳር የሆኑ የፖለቲካ አካሄዶችም እንደሚመስሉ በግልጽ አለመረዳት እና የመንግስትም በተለያየ መንገድ ህብረተሰቡን ለማግኘት እና መረጃዎችን ለመለዋወጥ ለመስጠት የሚደረገው አሰራር አመርቂ አይደለም። ስለሆነም ህብረተሰቡ ያለውን ተጨባጭ ሁኔታ የምናየው ነው ከተለያየ ሚዲያ ነው የሚያገኘው። እሱም ቢሆን ሚዲያዎቹ ዓላማቸው ለምን እንደሆነ ይታወቃል እና የሰከነ ነገር የተጨበጠ መረጃ ለማግኘት ያስቸግራል። ዞሮ ዞሮ ግን ይሄ ነገር የሚታለፍ ነው። ኢትዮጵያን በተለያየ ሁኔታ ውስጥ የምንተውበት ምክንያት የለም ብለው የሚያምኑ ኢትዮጵያኖች ግን በቀጣይነት እየሰሩ ነው። እኛም የተለያየ ስብሰባ እናካሄዳለን። ብዙ ጊዜ በትግስት የሚሳተፉ አሉ። ያለው ሁኔታ ይህንን ነው የሚመስለው? አቶ ካሳ፣ አቶ አዳሙ ተፈራ እና አቶ ሲሳይ ጸጋው የኢትዮጵያውያን አውስትራሊያውያን የሰላምና የትብብር አድቮካሲ ግሩፕ አስተባባሪዎች ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። እዚህ ላይ ግን መጨመር የምንፈልገው አንድ የመጨረሻ ነገር አንድ አይን ያለው በአፈራ ጫወትም እና ትችቱንም የተለያየ አስተያየቱንም የሚያምረው በሀገር ላይ ነው። ሀገር ስትኖር ነው። ጥፋት ቢሆን ተጠያቂ የምትሆነው ሀገር ስትኖር ነው። ታሪክንም መመዝገብ የምንችለው ሀገር ስትኖረን ስለሆነ ይህችን ሀገር ብቸኛ ሀገር ለመጠበቅ ሁላችንም በትዕግስት መረባረብ እንዳለብን እናምናለን እና በሚያስፈልገው ሁሉ እንድንተባበር እንደ ማንኛቸውም ኢትዮጵያዊ ጥሪያችን እናቀርባለን። እናመሰግናለን። እናመሰግናለን። አቶ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።